ዶክተር ምረራ ጉዲና የታሰሩት የአስቸኳይ ጊዜ አዋጁን ክልከላ በመተላለፋቸው መሆኑን የገለጡት የመንግስቱ ቃል አቀባይ ተጨማሪ መረጃ በሂደት ሊገኝ የቻለው ከህግ አካላት ወይም ከማዘዣ ጣቢያው እንደሆነ ተናግረዋል። የኢትዮጵያ ተቃዋሚ ፓርቲ መሪዎችን እያሰረች ነው የሚለው አባባልም ያለውን ሁኔታ አያንጸባርቅም ሲሉ ተችተዋል። ዶክተር ነገሪ ሌንጮ ተቀማጭነታቸው አዲስ አበባ ለሆኑ የውጭ ሀገር የዜና ወኪሎች የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ አድርሶናል። ከሁለት ቀናት በፊት የታሰሩት የኦሮሞ ፌዴራሊስት ኮንግረስ መስራችና ሊቀመንበር እንደዚሁም የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና በምን ሁኔታ ላይ እንዳሉ መንግስት ማብራሪያ አልሰጠም። በዚህ ኃላፊነት ከተሾሙ የመጀመሪያ የሆነ መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮም አዲስ መረጃ እንደሌላቸው ዛሬ ለጋዜጠኞች ተናግረዋል። ዶክተር መራራ የዶክተር መረራ ጉዲና መታሰር ከአስቸኳይ ጊዜ አዋጁ ጋር የተገናኘ ነው። በአስቸኳይ ጊዜ አዋጁ በአሸባሪነት ከተፈረጁ ድርጅቶች ጋር መገናኘትና ማሴርን የሚከለክል ክፍል አለ። ይህንን ክልከላ በመተላለፋቸው ታስረዋል። ሌላ ዝርዝር መረጃ ቀስ በቀስ ከሕግ አካላት ወይም ከኮማንድ ፖስቱ ልናገኝ እንችላለን። የዶክተር መረራ ጉዲና መታሰር የተሰማው መንግስት ተቃዋሚዎችን በተለያዩ የዲሞክራሲ ግንባታ ሂደቶች እንደሚያሳትፍ እየገለጸ ባለበት ወቅት ነው። የምርጫ ስርዓቱን ለምሳሌ ከተቃዋሚዎች ጋር በመወያየት ለመቀየር ሕገ መንግስቱን እስከ ማሻሻልም ለመሄድ እንደሚፈልግ አስታውቋል። የተቃዋሚ መሪዎች እየታሰሩ ባለበት ሁኔታ እንደዚህ አይነት እቅዶች እንዴት ሊሳኩ እንደሚችሉ የተጠየቁት ዶክተር ነገሪ ነገሮችን ማጠቃለል አያስፈልግም ብለዋል። በመጀመሪያ ደረጃ የተቃዋሚ ፓርቲ መሪዎችን ማሰርን በተመለከተ ጠቅላላ ድምዳሜ ላይ መድረስ የለብንም። ምክንያቱም አንድ ሰው ታሰረ ማለት ኢትዮጵያ የተቃዋሚ መሪዎችን እያሰረች ነው ማለት አይደለም። ኮማንድ ፖስቱ ለምሳሌ ከተቃዋሚ መሪዎች ጋር ስብሰባ ነበረው። ከአምሳ በላይ በኢትዮጵያ የሚንቀሳቀሱ ፓርቲዎች አሉ እና ተቃዋሚ ፓርቲዎች የሚያሳስቧቸውን ነገሮች እንዲናገሩ እየረዳን ነው። የአስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ ጊዜ በኋላ ከተነሱት ክልከላዎች አንዱ ዲፕሎማቶች ከአዲስ አበባ 40 ኪሎ ሜትር ራዲየስ ውጭ ያለ ፈቃድ እንዳይጓዙ የሚያሳስበው ነው። ሌሎች ክልከላዎችም እንደዚህ ቀስ በቀስ ሲነሱ እንደሆነ የተጠየቁት ሚኒስትሩ ተከታዩን መልሰዋል። የተወሰኑትን የአዋጁን ክፍሎች ተራ በተራ ከማንሳት ይልቅ ሁኔታዎች ከተሻሻሉ መንግሥት አዋጁን ሙሉ በሙሉ ማንሳቱን ሊመርጥ ይችላል። ኮማንድ ፖስቱ አንዳንድ ክልከላዎችን ደረጃ በደረጃ እያነሳ የአስቸኳይ ጊዜ አዋጁን ለስድስት ወራት ያስቀጥላል በሚል መተንበይ አንችልም። ምናልባት ኮማንድ ፖስቱ በጥቂት ቀናት ወይም ሳምንታት ውስጥ በእነዚህ ነጥቦች ላይ መረጃ ሊሰጥ ይችላል። አዲስ መረጃ ሲሰጥም ተገቢ ምላሽ ሊገኝ ይችላል። በኢትዮጵያ ያለው የጸጥታ ሁኔታ መሻሻሉን ዶክተር ነገሪ በጋዜጣዊ መግለጫው ተናግረዋል። አንዳንድ ሀገራት ወደ ኢትዮጵያ ለመጓዝ ለሚያስቡ ዜጎቻቸው ያወጡትን የጉዞ ማስጠንቀቂያ እያነሱ መሆኑንም ጠቁመዋል። ጀርመን፣ ስፔን እና ብሪታንያ ደግሞ በምሳሌነት ተጠቅሰዋል። ዩናይትድ ስቴትስን ጨምሮ ሌሎች ሀገራትም ተመሳሳይ እርምጃ እንዲወስዱ ዲፕሎማቶቻቸውን የማስረዳት ስራ እየተሰራ መሆኑን አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ